ጥያቄ 29። የተከለከሉ የምላስ ቃላቶች መካከል ጥቂቶችን ጥቀስ። መልስ፦ ለምሳሌ እርግማን፣ ስድብ፣ እገሌ እንስሳ ነው ማለት ወይም መሰል የቃል አጠቃቀምን መጠቀም ለምሳሌነት ይጠቀሳል። ወይም የብልግናና አጸያፊ ነውሮችን መናገር ነቢዩ ሶለላሁ ዓለይህ ወሰለም ይህን ሁሉ ከልክለዋል። እንዲህም ብለዋል ሙእሚን፣ ዘላፊ፣ ተራጋሚም ወይም ባለጌ አልያም ስድ አይደለም። ቲርሚዚና ኢብኑ ሕባን ዘግበውታል።